በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በአፋር ክልል አጎራባች ወረዳዎች በተከሰተ ግጭት በሕይወትና በንብረት ላይ ጉዳት ደርሷል ግጭቱ ከዚህ ቀደምም ከነበረው የተለየ መልክ አለው ተብሏል መስፍን አራጌ ዘገባ አለው ከአፋር ክልል የሚጎራበተውና ግጭቱ የተከሰተበት የባቲ ወረዳ ዋና አስተዳዳሪ መሐመድ አብዱ ለአሜሪካ ድምጽ ሬዲዮ ማምሻውን በሰጡት የስልክ ቃለ ምልልስ በተፈጠረው ግጭት ጉዳት ደርሷል በአፋርና ባቲ ወረዳ መካከል ግጭት ተፈጥሯል ግጭቱም ያው የታወቀ ነው አዲስም አይደለም ወደ ሰባት አመት እያስቆጠረ ነው የግጭት ከተጀመረ ያው እስካሁን አልተቋጨም ይሄ ግጭት የሚካሄድባቸው ቦታዎች የት አካባቢ ናቸው ቡርቃ የምትባል ና አብላሎ ባቲ ወረዳ ጫጫቱ ቀበሌ እንዲሁም የቆርቲ ቀበላይ መካከል ቅዱስ እሳት አዲስ ዓመት ደረሰ በቃ። ይሄ ግጭት ከተጀመረ ከግጦሽ ሳርና ከውሃ ጋር በተያያዘ ግጭቶች በተለያዩ ጊዜያት ሲከሰቱ መቆየታቸውን ያስታወሱት የወረዳው አስተዳዳሪም በቅርቡ የተፈጠረው ግን ሌላ ዓላማ አለው ባይ ናቸው። ማፈር እና ኦሮሞ ያው ጣላም በተለያየ በግጦሽ በሳር ወይም በውሃ ላይ ምናምን በቃ እዛ አካባቢ ዝም ብሎ ግጭት ይፈጠር ነበር። በዛ በሽማግሌ ናም ይታረቃል። አሁን ግን ይህ አይደለም ጉዳዩ። ስለ ግጦሽ እና ስለ ውሃ ምናምን አይደለም፣ ስለ መሬት መስፋፋት ጉዳይ ነው። እንደምታወቀው ቡልቃን የሚባል ቦታ አማራ ክልል መሬት ነው። ያው መከላከያ ካምፕ እዛ ቦታ አለ። መከላከያ መጥቶ እዛ ሲሰፍር ያው አማራ ክልል ርዙ መሳደር ተጠይቆ ነው። በዛ ሁኔታ ነው ዛ ሰፍሮ ነበረው ደግሞ የባቲ ወረዳ አንድ ቀበሌ ነበረች። እነዛ ህዝብ ወደ ሶስት መቶ በአካባቢ ቤቶችም ነበሩ ከዛ ለመከላከያ ካምፕ ለቆ ማለት ነው ወደ ሌላ ወደ ከተማ እዛው አካባቢም ወደ ላይ ተመልሶ ቤታቸው ያቋቋሙበት ሁኔታ ነበረ። ስለዚህ በዛ ደረጃ መከላከያ እዛ ከገባ በኋላ ያን ጊዜ አፋር እዛ አካባቢ አንድ አፋር አልነበረም። የኦሮሞ ነበረ የእኛ ፖሊስ ምንም እዛ ሰሩ ነበሩ። ያን መከላከያ እዛ ሲገባ ያን ተከትሎ አሁንቡርቃ የምትባል ቦታ ላይ ሰፈር ይሰራሉ። በዛን ጊዜ ያው በሰላም ምናምን ኧረ ይሄ ጉዳይ እያሉ የእኛ ህዝብ ያነሱ ነበረ። በዛም የነበሩ አመራሮችም ያነሱ ነበሩ ያለፈ ከዛ በሁለት ሺ ስምንት አካባቢ ደግሞ የኛ አርሶ አደር ሚኦይቱ የምትባል ቦታ ላይ ያው መሬታቸው ላይ ማለት ነው ወጣትም ምንም ተደራጅቶ እዛ አታክልት ምናምን ሲጀምሩ በዛ ያም ልማት እንዳለ አታክልቱንም ምኑን ምኑን በላውንጨርና ምናምን መጥቶ ያቃጥላሉ። ያ መሬት እስካሁን እንዳደረ ነው። የደረሰው ጉዳት ይታወቃል በግልጽ ቤቶችም ተቃጥሏል። እንደዛ የሰው ህይወትም ያለፈ አለ። ምን ያህል ቤቶች ተቃጠሉ? የሰው ህይወት እንግዲህ ቁታችን ከላይም አልፏል። ቤቶች ግን ወደ ሰላሳ በላይ ቤቶች አሁን ተቃጥሏል። መረጃውን አሁን ኮሚቴ አቋቁመን በቪዲዮም በተለያየ እንትን እየሰሩት ነው። በሰው ህይወት ላይ የሰው ህይወትም አልፏል። ወሰኑም አሉ። ምን ያህል ይሆናሉ? ወደ አንድ አምስት መሰለኝ። የመቅሰል ጉዳት የደረሰባቸው ወደ አስር ሳይሆኑ አይቀርም። ያው መረጃ አብዶች አላደረኩም። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ ሀሰን በበኩላቸው የግጭቱ መንስኤ አለመታወቁ ነው። ያስረዳሉ የግጭቱን መንስኤ እስካሁን ድረስ ማወቅ አልተቻለም። ስለዚህ የተለየ ነገር የለም። ሁለቱም ህዝቦች መካከል ያው የቆየ አብሮነት የነበረ ከዛ ወጣ ያለ ግጭት ነው የነበረ እና እየጠራ ያለ ጉዳይ ነው ማለት ነው። የተለየ ሲሉ መገለጫው ወይም ማሳያው ምን ይሆን? ረዘም ያለ ጊዜ የወሰደ ቶክስ የነበረበት ነው። መንደር ላይ ነው ቶክሱ የነበረው። ስለዚህ መገለጫው ደግሞ ቤቶች ሊቃጠሉ ይችለዋል። እሶም ተሳተፎባቸው መድረኮች እና ከእርሶም በፊት የነበሩ አመራሮች በነበሩበት የሚያደርባቸው አጋጣሚዎች በሁለቱ ብሔረሰቦች መካከል ያለው ልዩነት እንዲጠብ በሀገር ሽማግሌዎችና በሃይማኖት አባቶች ጭምር እርቅ ሲካሄድ ነበረ። ይህ የሃይማኖት አባቶችና የሀገር ሽማግሌዎች እርቅ ፍሬያማ ሆኖ መዝለቅ ያልቻለው ለምን ይሆን? ዲቴል ግምገማና ጥናትን የሚፈልግ ሆኖ ቀጣይነት ያለው ስራ በመስራት በኩል ያለ ክፍተት መስሎ ይሰማኛል። እርቆች ከወረዱ በኋላ የህዝቡን አብሮነት የሚያጠናክሩ የልማት የመልካም አስተዳደር የጋራ ተጠቃሚነቶችን ሊያሰፍኑ የሚችሉ ስራዎችን መስራት ጠይቃል። ሁለተኛው ጉዳይ ከጸጥታው አኳያ እዛ አካባቢ ላይ ችግር መፍጠር የሚፈልጉ ግለሰቦች፣ በተለያየ መንገድ የሚገለጽ ችግሮችን የሚፈጥሩ አካላትን ለይቶ ቀጣይነት ያለው ስራ መስራት የሚጠይ ጠይቅ ነው የሚሆነው። እንደምታስታውሰው ከአዳር ጋር ባለፈው አመት ረጅም ጊዜ የወሰደ ረጅም ሂደት እየተጓዘ እርቅ ነበር የፈጸምነው። ያልዘለቀበት ዋና ምክንያት አንዱ በጋድሌ መልክ የሚፈጸሙ ግድያዎች እና ከዚህ ከዚህ ጋር ተያያዙ። እነዛን ደግሞ ተከትለን ዋናነት ቀጣይነት ያለው ስራ መስራት ባለመቻሉ ጭምር የተፈጠረ ነው ጋድ ላይ ሲገድል ወንጀለኛ ነው መያዝ ያለበት አመራር መስጠትም አካባቢ ላይ የተወሰኑ ክፍተቶች አሉ የህዝብ ችግር ሊሆን አይችላል ይሄ ጉዳይ ከአፋር ክልል በኩል ያለውን ምላሽ ለማግኘት ተደጋጋሚ የስልክ ጥሪ አድርጌ አልተሳካልኝም እንዳገኘኋቸው ግን አስተያየታቸውን ለማካተት ሞክራለሁ ያም ሆኖ በአካባቢው የሚንቀሳቀሱት የአፋር ዴሞክራሲያዊ ፍትሀዊ ፓርቲ ሊቀመንበር መሀመድ ዳውድን አግኝቻቸው ግጭቱ ለእኛም ግራ የሚያጋባ ነው ሲሉ ገልጸውታል ለምሳሌ በ በኢትዮጵያ የተከሰተው የመንግስት ግልበታ ወይም ለውጥ የተከትሎ በየክልሉ የነበሩ የአማራ ተወላጆቹም የሆኑት የመንግስት ሰራተኞቹ እንዲሁም መምህራኖቹም ከሌሎቹ ክልሎቹ ከስራ ሲበረሩ ሲፈላከሉ እናን ግን በአፋር ክልልም ከስራ የተበረረ መንግስትም ሁት ሰራተኛ ሆነ በመምህራንም የተበረረ አንድም ሰው አልነበረም። ምክንያቱም አፋር ጥሩ ባህል ስላለው በባህሉ ከሁሉም ጋር አብሮ ማብላት አብሮ በሰላም ለማኖር ስለሚፈልግ ነው። አካባቢው ብዙዎችን አቅፎ ደግፎ ሊኖር ነው ብለዋል። በቅርቡ እያየን ያለ ነው። በሽንግልና የታረቁ አካባቢዎች ጭምር ነው ግጭት የተፈጠረው። ና ይሄ እንዴት ሊከሰት ይችላል? እንግዲህ ነገር እንግዲህ ያው እነኛም ራሱ ግራ እየቀበን ነው። ምክንያቱም እነዚህ ነው እነኛ ያው እስከ ነገር ታይብለም ይህን ችግር በዘላቂነት ለመቅረፍ ከአፋር ክልል ጋር የተደረገ ግንኙነት ይኖር ይሆን? የብሔረሰብ አስተዳደሩ ዞን ዋና አስተዳዳሪ ምላሽ አላቸው። በነገራችን ላይ ከመቼውም ጊዜ በላይ የአማራ ብሔራዊ ክልላዊ መንግስት ለዚ ጉዳይ ትኩረት ሰጥቶ በጋራ እየሰራ ነው። ዞኑ ብቻ ሳይሆን የጋራ አመራር እየሰጡ ያለ ነው። ከዚህ ጎን ለጎን ክልላችን አፋር ብሔራዊ ክልላዊ መንግስት ጋር የሚያደርገው ግንኙነት እንደተጠበቀው ነው። እኛም እንደ ኦሮሞ ብሔረሰብ አስተዳደር ከአፋር ብሔራዊ ክልላዊ መንግስት እስከ ክቡር ፕሬዚዳንት ድረስ የሚዘልቅ ተደጋጋሚ ግንኙነቶችን እያደረግን ነው። የተኩስ ማስቆም ስራውን የሰራ ነው ክቡር ፕሬዚዳንቱ ጋር ባደረግናቸው፣ እርሰ መስተዳድሩ ጋር ማለት ሆኖ የአፋር ርዕሰ መስተዳድር ማለት ነው። ከዛ አኳያ ከእሳቸውም ጋር እየተገናኘን ያሉ ችግሮችን እያስረዳን ታች ያለው አመራር ትክክለኛው መረጃ እንዲሰጣቸው መነሻ እየሰጠን በዛ አግባብ ነው ችግሩን ለመፍታት ጥረት እያደረግን ያለ ነው። የፌዴራል ፖሊስ ከትናንት ጀምሮ በአካባቢው በመገኘት ውጥረቱን የማርገብ ስራ በመስራቱ አሁን አንፃራዊ ሰላም መኖሩን ከአካባቢዎቹ የደረሱን ጥቆማዎች ያመለክታሉ። የተኩስ ማቆሙ ስራ እንደተጠናቀቀ የአመራር ለአመራር ውይይት ከነገ ጀምሮ እንደሚካሄድ የብሔረሰብ ዞኑ አስተዳዳሪ ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ